እስራኤል የኢትዮጵያ ይሁዲዎችን መቀበል ከጀመረች ከጎርጎረሳዊው 1975 ዓ.ም ወዲህ 140 ሺህ የሚሆኑ ቤተ እስራኤላውያን በሀገሪቱ እንደሚኖሩ መረጃዎች ያመለክታሉ። ይሁን እንጂ አሁንም ድረስ ከ8000 በላይ የሚሆኑ ቤተሰቦቻቸው ወደ እስራኤል ለመጓዝ ኢትዮጵያ ውስጥ በመጠባበቅ ላይ ይገኛሉ ነው የሚባለው። ያለፈው ሳምንት የሀገሪቱ ፓርላማ የ2019 በጀት ድልድል ግን እነዚህን ኢትዮጵያዊ ቤተ እስራኤላውያን የጉዞ በጀት አላካተተም መባሉ በሀገሪቱ የሚኖሩ ኢትዮጵያ ጉዳዮችንና ለማህበረሰቡ መብት የሚሟገቱ አካላትን እያነጋገረ ነው። በሀገሪቱ የሚገኙ የኢትዮጵያ ቤተ እስራኤሎች ጉዳዩን አግላይና ወጥነት የሌለው የሀገሪቱ የስደት ፖሊሲ አንድ አካል አድርገው ያዩታል ሲል አጃንስ ፍራንስ ፕሬስ በዘገባው አመልክቷል። መቀመጫውን ኒውዮርክ ያደረገው ስትራግል ፎር ኢትዮጵያን አልያህ የተባለው የኢትዮጵያ ይሁዲዎች መብት ተሟጋጅ ድርጅት በበኩሉ የሀገሪቱ መንግስት ውሳኔውን እንደገና እንዲመረምርና በችግር ውስጥ ሆነው ለአመታት ጉዞ በመጠባበቅ የሚገኙ የኢትዮጵያ ቤተ እስራኤሎችን በአፋጣኝ እንዲያጓጉዝ ጠይቋል። ድርጅቱ ከዚህ ቀደምም ኢትዮጵያ ውስጥ የሚገኙ ቤተ እስራኤላውያን ያሉበትን አስቸጋሪ ሁኔታ በሚመለከት ኢትዮጵያ ውስጥ ያሉ ቤተ እስራኤላውያን ገጽታ ይህንን ይመስላል በሚል መኖሪያ ቀያቸውን ለቀው በጎንደርና በአዲስ አበባ ከተሞች እያጋጠማቸው ያለውን ማህበራዊና ኢኮኖሚያዊ ችግር በመዘርዘር አቅርቧል። የበጀቱን ጉዳይ የሀገሪቱ ምክር ቤት በቀጣዩ ስብሰባ በድጋሚ ይወያይበታል የሚል እምነት እንዳላቸውም የድርጅቱን ቃል አቀባይ አሊሲያ ቦድነርን ጠቅሶ አጃንስ ፍራንስ ፕሬስ ከኢየሩሳሌም ዘግቧል። ዶችቨለ ያነጋገራቸው እስራኤል ሀገር የሚገኘው ጠበቃ የተባለ የኢትዮጵያ ይሁዲዎች መብት ተሟጋች ድርጅት ኃላፊ አቶ ፋንታሁን አሰፋ በበኩላቸው ቤት ንብረታቸውን ጥለው ከ10 እስከ 20 ዓመታት የሚጠባበቁ ሰዎች መኖራቸውን ጠቁመው የሀገሪቱ መንግስት ይህንን ችግር ሊገነዘብ እንደሚገባ አሳስበዋል ያው ቤተሰቦቻቸውን ሲያስተዳድሩ ቤተሰቦቻቸውን ሲኖሩ የቆዩ ናቸው። አሁን ግን ስራ አመት ሀያ አመት ባላነሰ ጊዜ ከቤታቸው ተፈናቅለው ጊዜያዊ በሆነ ሁኔታ የነበራቸውን ሀብታቸውን ንብረታቸውን እዚያ ስለው ሁል ጊዜ በጉጉት እና በሀሳብ ነው ተቀምጠው ያሉ እና ይሄ ነገር ይሄ ስቃይ መቋረጥ አለበት፣ ፍፃሜ ላይ መድረስ አለበት። የኛ አቋማችን ይህን ስለዚህ መንግስት አስቸኳይ በሆነ መንገድ መፍትሄ መስጠት ይኖርበት አለው የምንለው እንዲህ አይነት መጉላላት በሌሎች ሀገር ይሁዲዎች የለም፣ ያሉት ኃላፊው የኢትዮጵያ ይሁዲዎችም በእኩል አይን ሊታዩ እንደሚገባ ነው የገለጹት። እንደ አቶ ፋንታሁን ጉዳዩ ኢትዮጵያ ውስጥ ሆነው በጉጉት የሚጠብቁትን ብቻ ሳይሆን እዚሁ ሀገር ያሉ ቤተሰቦችም ተረጋግተው እንዳይኖሩና ውጤታማ እንዳይሆኑ እያደረገ ነው። ላለፉት አስር አመታት መኖሪያቸውን እስራኤል ሀገር ያደረጉትና በእነዚህ አመታት ሁሉ የሶስት እህቶቻቸውን መምጣት ጉጉት የሚጠባበቁት አቶ አዝመራው ምትኩ መንግስት የችግሩን አሳሳቢነት ተገንዝቦ በጀቱን ያስተካክላል የሚል ተስፋ አላቸው። ከአስር አመት በበላይ ነው እህቶች ጋር ተለያች ያለሁት። ያው እነሱም ያሉት ከዚያ በአስቸጋሪ ሁኔታ በቤት ኪራይ ነው የሚኖሩት። በጣም ከባድ ችግር ነው። እህቶች ብቻ ሳይሆኑ ብዙ ቤተ እስራኤላውያን እናት አባት ተለያይተው፣ እህትና ወንድም ልጅ ሁሉ ተለያይቶ ነው ያው በኢትዮጵያ የሚኖሩት በአሁኑ ሰዓት፣ እና በጣም አስቸጋሪ ሁኔታ ላይ ነው ያሉት። እኔ ተስፋ የማደርገው መንግስት ይሄን ችግር በደንብ አይቶታል፣ በባለፈውም እንደሚያውቀው ያው በጀቱን ያስተካክላል ብዬ አስባለሁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ በጎርጎረሳዊው 2016 ዓ ም ኢትዮጵያን ከጎበኙ በኋላ በጉዳዩ ላይ ተስፋ ተጥሎ የነበረ ቢሆንም ከዛ በኋላ የጉዞ ፈቃድ አግኝተው ወደ እስራኤል የገቡት በመቶ የሚቆጠሩ ብቻ መሆናቸውን ነው ኢትዮጵያውያኑ ቤተ እስራኤሎች የሚናገሩት። በሀገሪቱ የመመለስ ህግ መሰረት አሊያህ ወይም የማጓጓዝ ሂደት በጎርጎረሳዊ 1990 ዓ ም የተጠናቀቀ ቢሆንም በአንዳንድ ፖለቲከኞችና የሰብአዊ መብት ተሟጋቾች ግፊት እንዲቀጥል መደረጉን መረጃ መረጃዎች ያሳያሉ። በ2015 ም የእስራኤል ባለስልጣናት በኢትዮጵያ የሚገኙ 8000 ይሁዲዎችን ወደ ሀገሪቱ ለማጓጓዝ ቃል የገቡ ሲሆን በሀገሪቱ የሚገኙ የማህበረሰቡ አባላትም መንግስት ይህንን ቃሉን እንዲያከብር በመጠየቅ ላይ ናቸው። ከሀገሪቱ የ3 ቢሊዮን የአሜሪካን ዶላር በጀት ውስጥም 400 ሚሊዮን የአሜሪካን ዶላር እነሱን ለማጓጓዝ የሚያስፈልግ መሆኑን የተለያዩ ዘገባዎች ያመለክታሉ።